ይህ የአሜሪካ ድምፅ ነው። በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 30 2016 ዓ ም ዝግጅታችን ጀመረ።

በእስራኤልና ሐማስ መካከል የተቀሰቀሰው ጦርነት በቀጠለበት በአሁኑ ወቅት ትውልድ ኢትዮጵያውያን እስራኤላውያንም የቤተሰብ አባላቶቻቸውን ያጡ እንደሆነ ተሰምተዋል። ያው ሰላምታ ተቀያይረን አላ ቅዳሜ፣ ዓርብ ለቅዳሜ የሚያነጋ ተኩስ ተከፍቶ ከዛ በውጊያ ነው ወደቀ። ጓደኞቹን አድናለሁ ብሎ ለራሱም ስም አልዳነ። ጓደኞቹም ስም ተመተዋል። የሞቱም አሉ የዳኑም አሉ አደጋን የደረሰባቸው

የሐማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱ ድንገተኛ ጥቃት ልጃቸው እንደተገደለባቸው የገለጹ ትውልደ ኢትዮጵያዊ የሆኑ እስራኤላዊ አባትን ነው ቀደም ብለን የሰማናቸው። ሙሉ ጉዳዩ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች በምሽቱ ተካተዋል። ጤና ይስጥልን። እንደምን አምሽታችኋል? እንደምን ውላችኋል? ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ብርሃን ኃይሉ በቅንብሩ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን።

እናንተም አብራችሁን እንድትቆዩ ይሁኑ። አስቀድመና አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልደ ይቀጥላል። በድጋሚ እንደምናመሻችሁ እስራኤል ጋዛን መደብደቧን መቀጠሏ፣ ሐማስ ጥቃት እንደሚሰነዝር አሜሪካ መረጃው እንዳልነበራት ማስታወቋ፣ እንዲሁም የፈረንሳይ ጦር ከኒጀር መውጣት ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

በጋዛ ሰርጥ 200 የሚሆኑ ኢላማዎችን ማምሻውን መምታቷን እስራኤል ዛሬ ረቡዕ አስታውቃለች። ሰራዊቷንም በጋዛ ድንበር አካባቢ በማከማቸት ላይ መሆኗንና የምድር ጥቃትም ሊደረግ እንደሚችል በመጠበቅ ላይ ነው። በጋዛ 900 የሚሆኑ ሰዎች መገደላቸውንና 4600 ደግሞ መጎዳታቸውን የፍልስጤም ባለሥልጣናት አስታውቀዋል።

ሐማስ ባለፈው ቅዳሜ ባደረሰው ድንገተኛ ጥቃት በእስራኤል ወገን የሞቱት ሰዎች ቁጥር 1200 መድረሱን እና አብዛኛው ሲቪሎች መሆናቸው እንዲሁም 2700 መጎዳታቸው ተነግሯል። ቁጥሩ ያሻቀበው ተጨማሪ አስክሬኖች በመገኘታቸው እንጂ እስራኤል ውስጥ እየተካሄደ ያለ ውጊያ መኖሩ አይደለም ሲሉ የአገሪቱ መከላከያ ቃል አቀባይ አስታውቀዋል። ሐማስ ጥሶ የገባውን ድንበር መዝጋቷን እና አካባቢውን በመጠበቅ ላይ መሆኗን

መሆኗን እስራኤል አስታውቃለች። በጋዛ ሰርጥ 263,000 ሰዎች ቤታቸውን ጥለው መውጣታቸውንና ቁጥሩ ሊጨምር እንደሚችል እንደሚጠበቅ የተባበሩት መንግስታት ድርጅት አስታውቋል። ይህ በእንዲህ እንዳለ ናይጄሪያ 300 የሚሆኑ ዜጎቿን ከአካባቢው ማስወጣቷ ታውቋል። ናይጄሪያውያኑ ለሃይማኖት ጉዞ እስራኤል እንደነበሩና ግጭቱ ሲለኮስ ወደ ዮርዳኖስ ሸሽተው እንደነበርም ታውቋል።

የአሜሪካ ስለላ ተቋማት ሐማስ በእስራኤል ላይ ጥቃት እንደሚሰነዝር የሚያሳይ መረጃ እንዳልነበራቸው የዋይት ሀውስ ብሔራዊ የጸጥታ አማካሪ ጄክ ሰሊቫን ትናንት አስታውቀዋል። ይህ እንዲህ አይነት ጥቃት ሊፈጸም እንደሚችል ከእስራኤላውያኑ የተሻለ መረጃ አልነበርንም ሲሉ

የጸጥታ አማካሪው ለዜና ሰዎች ተናግረዋል። ሌሎች የዋይት ሀውስ ባለሥልጣናት እንዳሉት ሁሉ ባለፈው ቅዳሜ የተፈጸመውን ጥቃት ከኢራን ጋር በቀጥታ የሚያያይዝ ነገር የአሜሪካ መንግሥት እንዳላገኘ ሰልቨን ገልጸዋል። ኢራን ሐማስን በመርዳት በኩል አጠቃላይ ሚና ቢኖራትም በተለይ ባለፈው ቅዳሜ የተፈጸመውን ጥቃት በተመለከተ ግን መረጃ የለንም ብለዋል ሰልቨን እስራኤልን መርዳት በተመለከተ ለምክር ቤቱ የገንዘብ ድጋፍ እንዲደረግ ጥያቄ እንደሚያቀርቡ

ዩክሬንን ለመርዳትም እንዲሁ ጥያቄ እንደሚያቀርቡ ፕሬዚደንቱ ግልጽ አድርገዋል ሲሉ ሰሊቫን ጨምሮ ገልጸዋል። የኬንያ መንግስት አንድ ሺህ የሚሆን የፖሊስ ኃይል ወደ ሄይቲ ለመላክ የያዘውን እቅድ አንድ በናይሮቢ የሚገኝ ፍርድ ቤት ለጊዜው አግዶታል። ጉዳዩን ወደ ፍርድ ቤት የወሰዱት ሶስት ግለሰቦች ሲሆኑ ከእነዚህም ውስጥ አንዱ የሆኑት የተቃዋሚው ፖለቲከኛ ኢኩሮ አውኮት ለቪኦኤ ሲናገሩ ፖሊሲን ፖሊስን ወደ ሄይቲ ለመላክ መታቀዱ

ይህ ህገ መንግስታዊ ነው ብለዋል። መንግስት ሌላ የመከራከያ ዘዴ ሊኖረው ይችላል ሲሉ ተንታኞች በመናገር ላይ ናቸው። በፍርድ ቤቱ ትዕዛዝ መሠረት ከ12 ቀናት

በኋላ በሚኖረው ቀጠሮ ጉዳዩ እስኪታይ ድረስ ወደ ሄይቲም ሆነ ወደ ሌላ አገር መንግስት ፖሊስ እንዳይልክ ታግዷል። ኬንያ ወደ ሄይቲ የሚላክን ከሀገራት የተውጣጣ ኃይል እንድትመራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ሳምንት ውሳኔ አሳልፎ ነበር። መንግስት በጉዳዩ ላይ ክርክሩን እንደሚያቀርብ እንዲሁም ለፍርድ ቤቱ ውሳኔ ተገዢ እንደሚሆን አንድ የመንግስት ተወካይ ለቪኦኤ ተናግረዋል።

አድማጮቹ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

የኒጀር ሁንታ በጠየቀው መሠረት የፈረንሳይ ጦር አገሪቱን ጥሎ መውጣት ጀምሯል። ፈረንሳይ ግጭት በሚያብጠው የምዕራብ አፍሪካ ሳህል ቀጠና የነበራትን ተጽዕኖ የሚያዳክም እርምጃ ነው ተብሏል። ሰኞ እለት ሁንታው የፈረንሳይ ጦር ማክሰኞ መውጣት እንደሚጀምር ማስታወቁን ተከትሎ በመዲናዋ ኒያሜ ዙሪያ ባሉ አቧራማ መንገዶች ላይ የፈረንሳይ ወታደሮችን የጫኑ ተሽከርካሪዎች መስተዋላቸውን የሮይተርስ ዜና ወኪል ከስፍራው ዘግቧል።

ወታደራዊ መንግስት የፈረንሳይ ጦር በሚለቅበት ወቅት ህዝቡ እንዲተባበር ጥሪ አድርጓል። 1500 የሚሆኑት ወታደሮች ወደ ቻድ እንደሚጓዙ ና በመቶ ኪሎ ሜትሮች የሚቆጠረው ጉዞ አንዳንዴም አስጊ በሆኑ አካባቢዎች ውስጥ እንደሚደረግ ተመልክቷል። በደርዘን የሚቆጠሩ የፈረንሳይ ወታደሮች ሰኞ ዕለት በወታደራዊ አውሮፕላን ለቀው መውጣታቸውን አንድ የአየር ማረፊያው ሰራተኛ ና ሁለት ሌሎች ምንጮች ማስታወቃቸውን ዘገባው አመልክቷል።

ይህ በእንዲህ እንዳለ ወታደራዊ አገዛዝ በኒጀር የሚገኙት የተባበሩት መንግስታት አስተባባሪ በ72 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዝዟል። ትዕዛዙ የመጣው አሜሪካ ለአገሪቱ የምታደርገውን የ500 ሚሊዮን ዶላር ድጋፍ እንደምታቋርጥ ማስታወቋን ተከትሎ ነው። የተመድ የሰብአዊ አስተባባሪ የሆኑት ሉዊዝ ኦቢን ኒያሜን በ72 ሰዓታት ለቀው እንዲወጡ መታዘዙን የውጭ ጉዳይ ሚኒስቴር መስሪያ ቤቱ መግለጫ አመልክቷል።

ላይቤሪያውያን ትናንት ድምፅ ሰጥተዋል። ታዋቂው የቀድሞው የእግር ኳስ ተጫዋችና የወቅቱ የአገሪቱ ፕሬዚደንት ጆርጅ ዌያ እንደገና ለመመረጥ ጥረት በማድረግ ላይ ነው። በተደጋጋሚ የእርስ በርስ ጦርነት ጉዳት በደረሰባት የምዕራብ አፍሪካዊቱ ሀገር ሰላም የመራጮች ዋና ትኩረት ነው ተብሏል። ዋናዎቹ የፖለቲካ ፓርቲዎች ምርጫው በሰላም እንደሚያልፍ ቃል ገብተዋል። ባለፈው ወር በደጋፊዎቻቸው መካከል በተፈጠረ ግጭት ግን ሶስት ሰዎች መሞታቸው ሁከት ተመልሶ እንዳይመጣ ስጋት ፈጥሯል።

የባሎን ዶር ብቸኛው የአፍሪካዊ ተሸላሚ የሆነው የ57 ዓመቱ ጆርጅ ዌያ ከስድስት ዓመታት በፊት በፕሬዝደንትነት ሲመረጥ ስራን እንደሚፈጥርና በትምህርት ላይ መዋለ ነዋይ እንደሚያፈስ ቃል ገብቶ ነበር። ነቃፊዎቹ ቃሉን አልጠበቀም ሲሉ ይከሳሉ። በአገር ውስጡም ሆነ በዓለም አቀፉ ማኅበረሰብ የቀረበውን የጦር ወንጀል ፍርድ ቤት እንዲቋቋም የቀረበውን ጥያቄም ተግባራዊ አላደረገም ተብሏል። የአውሮፓ ህብረት፣ የአፍሪካ ህብረት፣ ኤኮዋስ እና አሜሪካ

የምርጫ ታዛቢዎችን እንደላኩ የኤኤፍፒ ዘገባ አመልክቷል። በመጨረሻም በአሜሪካ ምክር ቤት የሪፐብሊካን ፓርቲው የኒውዮርክ ተወካይ የሆኑት ጆርጅ ሳንቶስ ከደጋፊዎቻቸው ክሬዲት ካርድ ላይ ገንዘብ ሰርቀዋል የሚል ክስ ተመስርቶባቸዋል። ሳንቶስ በምርጫ ዘመቻቸው ወቅት የገንዘብ ድጋፍ ያደረጉላቸውን ሰዎችን የግል መረጃ በመሰብሰብ ደጋፊዎቹ ፈቃድ ያልሰጡት በአስር ሺዎች የሚቆጠሩ ዶላር ከክሬዲት ካርዳቸው ላይ

ክፍያ እንዲፈጸም አድርገዋል የሚል ክስ ቀርቦባቸዋል። ከተሰረቀው ገንዘብ ውስጥ ከፊሉ በግል ባንካቸው ገቢ ሆኗልም ብለዋል አቃቢያነ ሕጎች። ሳንቶስ ከ44 ሺህ ዶላር በላይ ግለሰቦቹ ሳይፈቅዱ ከክሬዲት ካርዳቸው ላይ ክፍያ እንዲፈጸም አድርገዋል። በተጨማሪም ከአንድ ደጋፊ ላይ 120 ዶላር ክፍያ እንዲፈጸም ካደረጉ በኋላ አብዛኛውን ገንዘብ ወደ ግል ባንካቸው አዙረዋል ሲል ክሱ አመልክቷል።

የኒውዮርኩ ሪፐብሊካን በተጨማሪም ለኮንግረስ ሀብታቸውን በሚያስመዘግቡበት ወቅት ዋሽተዋል ተብሏል። ትናንት አዲስ የቀረበው ክስ ባለፈው ግንቦት የቀረበውን ክስ ይተካል ተብሏል። በምርጫ ዘመቻ ወቅት ከተሰበሰበው ገንዘብ ላይ ለግል ጥቅም አውሏል የሚል ክስ ባለፈው ግንቦት ተመስርቶባቸው ነበር። በባንክ አካውንታቸው ውስጥ 8 ዶላር ብቻ ያለ ለምርጫ ዘመቻቸው 440 ዶላር አበድሬ ያለው ብለው ለፌዴራሉ የምርጫ ኮሚሽን ዋሽተዋል ሲል

ክሱ በተጨማሪ አመልክተዋል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ሀብታሙ መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የመስከረም 30 2016 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ፣ በዌብና ማኅበራዊ ድረገጽ ቅንብሩ ደግሞ አበባየው ገበያው አብረውኝ ያመሻሉ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ።

ይህ ድምፃሊያም የጽሑፍ መልእክት ለመተው የምትሹው ብትኖሩ 202 2059942 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕስ ዘገባችን እንሻገር።

በአማራ ክልል ለሶስት ሳምንታት ያክል ስልክ ተቋርጦ የሰነበተባቸው ከሰሞኑ አገልግሎቱ የተመለሰባቸው በምዕራብና ምስራቅ ጎጃም ዞኖች አንዳንድ አካባቢዎች ከትናንት ማክሰኞ ቀትር ጀምሮ የስልክ አገልግሎት ዳግም በመቋረጡ ዘመዶቻቸውን ደህንነት ማወቅ እንዳልቻሉ ነዋሪዎች ገልጸዋል። በአካባቢው ግጭቶች ዳግም ስለመቀስቀሳቸው መረጃ እንዳላቸው የገለጹት አስተያየት ሰጪዎቹ የስልክ አገልግሎቱ በድጋሚ የተቋረጠው ከዚሁ ጋር በተያያዘ ሳይሆን እንደማይቀር ጠቁመዋል።

በጉዳዩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩን በእጅ ስልካቸውና በዋትሳፕ መተግበሪያ መረጃ እንዲሰጡን ብንደውልላቸውም ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልም። ይህ በእንዲህ እንዳለ በባህር ዳር ዙሪያ ሰባት አሚት እየተባለ በሚጠራው አካባቢ ከትናንት ጀምሮ በመንግሥት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል የተኩስ ልውውጥ እንደነበረና በዚህም ሰዎች እንደተገደሉ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግርናለች።

የአሜሪካ ድምጽ ያነጋገራቸው የባህር ዳር ከተማ ነዋሪዎች በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በምዕራብ ጎጃም ዞን በፍኖተ ሰላም በደንበጫና በዙሪያው ከትናንት ከቀትር በኋላ ጀምሮ የስልክ አገልግሎት እንደማይሰራ አረጋግጠናል ብለዋል። የባህር ዳር ከተማ ነዋሪ እንደሆነና ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል በማለት ስሙን ከመግለጽ የተቆጠበ አስተያየት ሰጪ ካለፈው ሳምንት እሁድ ጀምሮ በፍኖተ ሰላምና በደንበጫ ከተሞች ያሉ ቤተሰቦችን በስልክ

ያገኝ እንደነበር ከትናንት ጀምሮ ግን በድጋሚ ስልክ በመቋረጡ ለመገናኘት እንዳልቻለ ተናግሯል። አሁን የት የት ደውልሃል አንተ? ለምሳሌ ጎንጅ ደው ያለሁኝ ወደ ጓደኛ ነበረ ጓደኛ ነበረ በእነዚህ በራሱ ማለት ነው ጀምሮ ንቀው ትናንትና ኔትዎርኩ የጠፋበት ይመስለኛል። ከባድ የሆነ ጦርነት ወደ ጀምሮ ሰባት

ስትደውል ምን ይልሃል? ስልኩ ስሜ በተመሳሳይ ምክንያት አይጠቀስ ያለ ሌላው አስተያየት ሰጭም ስልክ እንዳልሰራለት ተናግሯል። ምዕራብ ጎጃም አጠቃላይ

ምስራቅ ጎጃም አጠቃላይ፣ ኦልሞስት በቃ ጎጃም ኮሶበርና እና ዳንግና ብቻ ነው የሚሰራው። አዊ ዞን ማለት ነው። ከዛ ውጭ አለው አጠቃላይ ስራ። አንተ የት የት ደውልሃል? ምስራቅ ጎጃም ደውያለሁ፣ ማርቆስ ማለት ነው። በጋዳሞት ደውያለሁ፣ ፈረስ ቤት ፍኖተ ሰላም ደውያለሁ፣ ደንበጫም ደውያለሁ። የትኛውን ቦታ እስከ ትናንትና እስከ አምስት ሰዓት ድረስ ይሰራል። ከአምስት ሰዓት በኋላ ግን አንድ ቦታ ላይ ይሰራል።

እንግዲህ ምክንያት ከግጭቱ ጋር ተያይዞ ነው የሚመስለኝ ለምሳሌ ደንበጫ አካባቢ ገሊላ የምትባል ገጠራማ ቦታ ላይ ተኩሳል አሁንም።

እውነተ ሰላምም እንደዚሁ ወደ መንዝ የሚባል ሀገር አለ። ወደ ገራይ አካባቢ ዙሪያው እዛም ትናንትና ተኩስ ነበር። እንግዲህ ዛሬ ስልክም የለም ምን ደረጃ ላይ እንዳለ ማወቅ አልተቻለም። ግን ቤተሰብን ጠይቀን ራሱ ቤተሰብ ያለበትን ደረጃም እንደዚ ማወቅ አልተቻለም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በጉዳዩ ላይ መረጃ እንዲሰጡን በእጅ ስልካቸውና በዋትሳፕ መተግበሪያ ብንደውልላቸውም ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም። በሌላ በኩል ከባህር ዳር ከተማ በቅርብ ርቀት ላይ በ

የሚገኘው ሰባት አሚት ተብሎ በሚጠራው ስፍራ ከትናንት ማክሰኞ ጀምሮ በመንግስት የጸጥታ ኃይሎችና ና በፋኖ ታጣቂ ቡድን መካከል ግጭት እንደነበረ ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ ነዋሪ ነግሮናል። ተኩሱ እስከ ምሽት ድረስ ነበር። አሁን ዛሬ ምን ይመስላል? አካባቢ መግባትን መውጣት አይቻልም። በየቤቱ

የትም መንቀሳቀስ አይቻልም። ሁሉም ሰው ቤቱ ላይ ነው ተቀምጦ ያለ። በጉዳዩ ላይ አስተያየትና ምላሽ እንዲሰጡን በቅርቡ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳሌ ጣሰው የእጅ ስልካቸው ላይ ብንደውልም ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልም። በፌዴራል መንግስትም ሆነ አስቸኳይ ጊዜ እዙ አማራ ክልል የቀጠለውን ግጭት በተመለከተ ሰሞኑን በይፋ ያሉት ነገር የለም።

በእኛም በኩል የመንግስት ጉዳዮች ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው። በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችንን ነው። አስቴር ቀደም ብላ ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በአማራ ክልል ተለዋዋጭነት ባለው የጸጥታ ሁኔታ ምክንያት ጉዳት የደረሰባቸው የአበባ እርሻዎች ተመልሰው ሥራ እንዲጀምሩ መንግሥት ድጋፍ እንዲያደርግ የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማኅበር ጠይቋል። የማኅበሩ ዋና ኃላፊ አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንደገለጹት በክልሉ በተስፋፋው ግጭት አምስት የአበባ እርሻዎች ከፍተኛ ጉዳት ደርሶባቸዋል። ወደ ሦስት ሺህ የሚደርሱ ሠራተኞች ደግሞ ተበትነዋል።

የተጎዱትን እርሻዎች መልሶ ስርዓት ለማስጀመር መንግስት ድጋፍ እንዲያደርግና የደህንነት ዋስትናም እንዲሰጥ ኃላፊው አመልክተዋል። ማኅበሩ ይህንን ጥያቄውን ለግብርና ሚኒስቴር፣ ለኢትዮጵያ ኢንቨስትመንት ኮሚሽንና ለአማራ ክልል መንግስት ማቅረቡን አቶ ቴዎድሮስ አክለዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የግብርና ሚኒስቴር በአበባ እርሻዎቹ ላይ የደረሰው ጉዳት በሚኒስቴሩ በተቋቋመ ግብረ ኃይል እንደተጠና ጠቅሶ በቅርቡ ምላሽ እንደሚሰጣቸው አስታውቋል። ገብረ ሚካኤል ገብረ መድን ቀጣዩ ልኳል

የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአማራ ክልሉ ግጭት በባህር ዳር ዙሪያ በሚገኙ የአበባ እርሻዎች ላይ ከፍተኛ ጉዳት መድረሱንና በስራው የተሰማሩ ባለሀብቶችም ለኪሳራ መዳረጋቸውን አመልክቷል። ከኛ አባላቶች ወደ አምስት የሚሆኑት ላይ መጠኑ የተለያየ ጉዳት ደርሷል። በተለይ በአራቱ ላይ መጠነ ሰፊ ሊባል የሚችል ጉዳት ደርሶባቸዋል።

ምን ያህል ጊዜ ሆኖታል? ጉዳት ካጋጠማቸው። ችግሩ ከጀመረ አራት ሳምንት ሆኖታል። ኢትዮጵያ ላይ የተለያዩ የሆርቲካልቸር ማምረቻ ክለስተሮች አሉ። አንደኛው እንግዲህ የባህር ዳር እና ዙሪያው ክለስተር ነው። እዛ አካባቢ ያሉት እርሻዎች ከሞላ ጎደል ከተወሰኑት በስተቀር ከስራ ውጭ ሆነዋል ማለት ነው። የአበባ፣ አትክልትና ፍራፍሬ እርሻዎች በዋናነት የውጭ ምንዛሪ የሚያስገኙ ኢንቨስትመንቶች ናቸው ያሉት አቶ ቴዎድሮስ፣ ባጋጠማቸው ጉዳት ምክንያት ግን ይኸው ስራቸው መስተጓጎሉን እና

ሰራተኞቻቸውንም መበተናቸውን ገልጿል። እንግዲህ እነዚህ

ኩባንያዎች አንዳንዶቹ በኤክስፖርት እንቅስቃሴ ላይ የነበሩ ነበሩ። አንዳንዶቹ ደግሞ ኤክስፖርት ለማድረግ በሂደት ላይ የነበሩ ናቸው። እንግዲህ እንደሚታወቀው የሆርቲካልቸር እርሻዎች በአበባ፣ በአትክል ፍራፍሬ፣ የተሰማሩ በኤክስፖርት ላይ የተሰማሩ እርሻዎች ሰፊ የስራ ዕድል፣ የውጭ ምንዛሬ በማስገኘት ለኢኮኖሚያችን ሰፊ ድጋፍ ሲያደርጉ የቆዩ ናቸው። ጉዳት ብቻ አደለም የደረሰባቸው። እንደሚታወቀው መንገዱ ዝግ ነው። ምርትም ወደ አዲስ አበባ ወደ ቦሌ መላክ አልተቻለም። አጠቃላይ

ባቸው ጉዳት ከመሰረተ ልማታቸው ከማምረቻ አውታራቸው ላይ ከደረሰው ጉዳት በተጨማሪ ከገበያ ላይ የሉም። በአጠቃላይ ወደ ሶስት ሺህ የሚሆን ሰራተኛ ይንቀሳቀስባቸው የነበሩ ኩባንያዎች ናቸው። እንግዲህ በአሁኑ ሰዓት እንቅስቃሴ የላቸው የተወሰኑቱ የመስኖ ወይም ኢሪጌሽን የሚለውን ስራ የሚሰሩ ሰራተኞች ብቻ ይዘው ነው ያሉት። ሌሎቹ ሰራተኞች የሚሰሩት ስራ ስለሌለ እንግዲህ ወደ ቤታቸው አሰናብተዋል። ከዚህም ባሻገር በእርሻዎቹ መሰረተ ልማት ላይ የደረሱ ጉዳቶች እንዳሉና

የንብረቶች ዘረፋ ማጋጠሙን ተናግረዋል። የመስኖ መሰረተ ልማቶች ተቆርተዋል። የኤሌክትሪክ አገልግሎት ተቋርጦባቸው ነበር። የማቀዝቀዣ መሰረተ ልማቶች ጉዳት ደርሶባቸዋል።

ውድመት ከደረሰባቸው ባለፈ ቃጠሎ ያጋጠማቸዋሉ። በተወሰነ መልኩም የመዘረፍ አደጋ የገጠመባቸዋሉ። እንግዲህ ከህብረተሰቡ ጋር በትብብር የተወሰኑ ንብረቶች እየተመለሱ ነው። ነገር ግን ብዙ የሚሆነው አልተመለሰም እስካሁን እንግዲህ የሚመለከታቸው አካላቶች እየሰሩበት እንዳለን ነው ሪፖርት እያገኘን ያለ ነው። አቶ ቴዎድሮስ ዘውዴ የንብረት ዘረፋው በማን እንደተፈጸመ ግን መናገር አልፈለጉም። ይህን መሰል ጉዳት የደረሰባቸውና ለኪሳራ ተዳርጓል የተባሉት የአበባ እርሻዎች ተመልሰው ወደ ስራ እንዲገቡ

መንግስት ድጋፍ እንዲያደርግና የደህንነት ጥበቃም እንዲሰጥ ማህበሩ መጠየቁንም አቶ ቴዎድሮስ አመልክተዋል። የኢንቨስትመንቶቹ ሴፍቲ ያስፈልጋል። የሰራተኛው፣ የማኔጅመንት፣ የአካባቢው ነዋሪ ሴፍቲ ያስፈልጋል። ያን የተመለከተ ጥያቄ አቅርበናል። ሁለተኛው ደግሞ መንግስት ድጋፍ አድርጎ ስራ የሚጀመርበት ሁኔታ እንዲመቻች የሚል ጥያቄ አቅርበናል። እንግዲህ የሚመለከታቸው የመንግስት አካላት ያጤኑታል ብለን እናስባለን። ጥያቄያችሁን ለማን ያቀረባችሁት?

እንግዲህ ጥያቄያችንን ለኢትዮጵያ ኢንቨስትመንት ኮሚሽን አቅርበናል፣ ለክልሉ መንግስት አቅርበናል፣ እንደዚሁም ለግብርና ሚኒስቴር። ዘርፎን በዋነኝነት የሚከታተለው ግብርና ሚኒስቴር ነው። እንግዲህ ለእነዚህ አካላት አቅርበናል። ስለዚህ ጉዳይ የተጠየቀው የግብርና ሚኒስቴር ደረሰ በተባለው ጉዳት ዙሪያ ጥናት ማድረጉን ገልጾ በቅርቡም ምላሽ እንደሚሰጥ አስታውቋል። አቶ ደረጃ አበበ የግብርና ኢንቨስትመንትና የምርት ግብይት መሪ ስራ አስፈጻሚ ናቸው። ታስክ ፎርስ ተቋቁሟል

ኢንቨስትመንት ኮሚሽንም ያለበት ግብርና ሚኒስቴርም የአጠቃላይ ሌላም ከጉምሩክ ጋራ ጉምሩኮችም ባሉበት አንድ ታስክ ፎርስ ተቋቁሟል። ያ ታስክ ፎርስ እዛ ቦታ ድረስ ሄዶ ያለውን አጠቃላይ ሁኔታ ለማጥናት ሄዶ ተመልሰዋል። በዛ የታስክ ፎርሱ ሪፖርት መሰረት ዊዝ ሪኮሜንዴሽን ነው ጥናቱን የሚያቀርቡት በምን አይነት መልክ ዘርፉን

እንደግፍ የሚለውንም ነገር ባለሙያዎች ይዘው ይመጣሉ። በዛ አግባብ ቀጣይ የመደገፍ የሚገቡ ነገሮችን ተለይተው በዛ አግባብ ለመደገፍ ስራዎች እንሰራለን ማለት ነው። አሁን ኦልሬዲ ታስክፎርስ ተቋቁሞ እዛው ቦታ ድረስ ሄዶ መረጃዎች አደራጅቶ መቷል። ሪፖርት እያጠናከሩ ነው። በቅርብ ቀን ወደ ባለሙያው ሪኮመንድ ያደረገውን ሀየር ኦፊሻል በሚቀመጥ አቅጣጫ መሰረት ድጋፍ እናደርጋለን።

በአማራ ክልሉ ግጭት በአበባ እርሻዎቹ ላይ የደረሰው አጠቃላይ ጉዳት ምን ያህል እንደሆነ የዳሰሳ ጥናት ከተደረገ በኋላ እንደሚገለጽ ዋና ዲሬክተሩ አቶ ቴዎድሮስ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል።

የቀድሞው የደቡብ ክልል መንግስት ሰራተኞች የድልድል ቅሬታ አጣሪ ኮሚቴ ከሁለት ሺህ በላይ ሰራተኞች ቅሬታን እንደተመለከተ ገልጾ ውጤቱን ትናንት ማክሰኞ ይፋ አድርጓል። ቅሬታ አቅራቢ ሰራተኞች በበኩላቸው በአጣሪ ኮሚቴው ጉዳያቸው ከታየላቸው ሁለት ሺህ ሰራተኞች ውስጥ የድልድል ማስተካከያ ያገኙት መታያዎቹ ብቻ እንደሆኑ ጠቅሰዋል። የብዙሃኑ ባለጉዳይ ቅሬታ አሁንም ተገቢ ምላሽ እንዳላገኘ ለአሜሪካ ድምፅ አመልክተዋል።

ከፌዴራል መንግስት የተወከሉት የሰራተኛ መደባ ቴክኒክ ኮሚቴ አባል አቶ ፈለቀ መኮንን ሰራተኞቹ ባቀረቡት መረጃ መሠረት ተደልድለዋል ሲሉ አስታውቀዋል። ለሁሉም ቅሬታ አቅራቢዎች ምላሽ እንዳልተሰጠ ያልሸሸጉት አቶ ፈለቀ ተጨባጭና ተቀባይነት ያለው ቅሬታ አቅርበዋል ላሏቸው ሰራተኞች የድልድል ማስተካከያ እንደተደረገ ተናግረዋል። የሐዋዛው ዘጋቢያችን ዮናታን ዘብዴውስ የላከው ዘገባ በመቀጠል ይሰማል።

በሺዎች የሚቆጠሩ የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የመንግስት ሰራተኞች ከሁለት ወራት በፊት አዲስ በተዋቀሩት ክልሎች ቢደለደሉም በፍላጎታችንና በምርጫችን መሠረት አይደለም ሲሉ ቅሬታቸውን ነሐሴ 19 ቀን 2015 ዓ ም አሰምቷል። የሰራተኞችን ቅሬታ ለማጣራት የተቋቋመው የምደባ ቴክኒክ ኮሚቴ የቀረቡለትን ቅሬታዎችን መመርመሩን ገልጾ ውጤቱን ከሰራተኞቹ ስም ዝርዝር ጋር ትናንት ማክሰኞ በቀድሞ የደቡብ ክልል ርዕሰ መስተዳድር ቢሮ ቅጥር ግቢ ውስጥ ይፋ አድርጓል።

ተኞችን ለመመደብ በተቋቋመው የቴክኒክ ኮሚቴ ውስጥ ከፌዴራል መንግስት የተወከሉት የሰራተኞች ምደባ ቴክኒክ ኮሚቴ አባል አቶ ፈለቀ ደምስስ ለአሜሪካ ድምፅ እንደተናገሩት የሰራተኞቹ ምደባ የተደረገው

የሁሉም ክልሎች ተወካዮች ባሉበት በሰራተኞቹ ምርጫና ባቀረቧቸው መረጃዎች መሰረት ነው። ከሶስት ሺህ ገደማ አካባቢ ሲዳማ የጠየቀ ሰራተኛ ነው። ያን ሰራተኛ ቦታው ለማድረስ ለመቀነስ የተለያዩ መስፈርቶች ተካሄደባቸው ሁኔታዎች አሉ። ስለዚህ አንድ ባልና ሚስቶች ሲዳማ ላይ መሰረት አድርገው ሁለቱም ተቋማት የመንግስት ተቋሙ የሚያገለግል ከሆነ አንድ ለማጣመር ተቻላቀን ተሞክሯል

ግን ይህን ሲደረግ ሁሉንም አንድ ላይ አምጣ ካል ከቦታው በላይ ማለፍ ደግሞ አችልም ይስደረበዋለ ምርጫን ቤት ተደርጎ ነው። አራተኛ ምርጫ ነው። አራተኛ ምርጫ ሰው መርጥ ያለ ብሎ አራተኛ ከተሳካልኝ አንደኛ ለድደረግ መሰረቱን ካሞላ ካልሆነ ነው ሁለተኛ፣ ካልሆነ ደግሞ ሶስተኛ፣ ካልሆነ አራተኛ ብሎ ነው አስቀምጠ ሙሉ። ማንም ሰው ያለ ፍላጎቱ ያለ ምርጫው የተመደበ የለም። ያውም ሆኖ ግን የትኛውም ነገር ላይ ፐርፌክሽን አይኖርም። እኛ ገር መረጃ አያያዛችን ሁኔታም ፑር ነው። ስለዚህ የመረጃ እንክስቶች ይኖሩ ይችላሉ። ይሁን እንጂ አጣሪ ኮሚቴው ትናንት

በስም ዝርዝር ይፋ ያደረገውን የምርመራ ውጤት ከተመለከቱ በመቶዎች የሚቆጠሩ ቅሬታ አቅራቢ ሰራተኞች መካከል አንዱ የሆኑትና ስጋት ስላደረባቸው ስማቸውን መጥቀስ ያልፈልጉ አስተያየት ሰጪም ከቀድሞ የተለየ ነገር አለመኖሩን ተናግሯል። ቅሬታ ያቀርቡን ሰዎች ዝርዝር አልታየም። አሁንም እንደነበረ ነው አለው የትዳሪ

የህክምናውን በል የእድሜን በል ሳይታይ ነው እንደነበረ በድፍድፉ ለጠፉ ምንም ምላሽ የለውም ቅሬታው አልታየልንም ነው በተመሳሳይ ጉዳይ ስማቸውን ያልጠቀሱ ሌላ ቅሬታ አቅራብም ምላሽ የተሰጠው ለጥቅት የቅሬታ ደወሴ ብቻ ነው ስሉ አጣሪ ኮሚቴው ተገቢና የተሟላ ምላሽ እንዳልሰጣቸው ገልጿል አንደኛ የተሻሻለላቸው ወደ 120 ምናምን ሰዎች ናቸው 64ቱን ሲዳማ ክልል 64ቱን ደቡብ ኢትዮጵያ የመደቡት በተረፈ ከ20 ሰራተኛ የ120 ምላሽ ነው ያገኙት እነሱም ቢሆን ውስጥ ለውስጥ በትውውቅ የተሰራ ነው አንደኛ

ጋር የሚገናኝ የተቀራረበ በተጨባጭ መረጃ ነው የምንናገረው እና አብዛኛው አልታየም። ሌላው ደግሞ እጅግ የሚገርመው ባሏ ሞቶ ባሌ ሞቱ ልጆችን እያሳደግኩ ነው ብላ ቅሬታ አቅርባ ምን ብለው ነው የጣሉት? የትዳር አጋር የሚሰራበት መስሪያ ቤት ስላልተገለጸ የሞተውን ሰውዬ ነው እንግዲህ ምን ያህል እንዳላዩትና ደንታ ቤት እንደሆኑ ማሳያ ነው። በሶስት ዶክተሮች የተረጋገጠ የህክምና መረጃ ቀርቦላቸው በአጠቃላይ በሰራተኛው ላይ ቀልደው አሹፋው፣ ለሰራተኛ ያላቸውን ንቀት አሳይተው ነው ሄዱት። የሚመለከተው ፌዴራል ሲቪል ሰርቪስ ሚኒስቴር፣ በአጠባቂ ስነ ምግባርና ጸረ ሙስና አካል በአጠቃላይ የደቡብ

የኢትዮጵያ ሰራተኛ ችግር መፍትሄ እንዲሰጠው ነው የቅሬታ አቅራቢ ሰራተኞች አስተባባሪ ነኝ የሚሉት አቶ ሰለሞን በአ ደግሞ ምደባው የተደረገው ኃላፊነት በጎደለው መንገድ እንደሆነም የሚያሳዩ ብዙ አስረጃዎች አለን ሲሉ አመልክተዋል። በህይወት ያለን እየተከራከርን ያለ ነው እኛ በህይወት ያለነውን ደቡብ ምዕራብ መድቦ የሞተውን ሰው ደግሞ በህይወት አለ ብሎ የዛን ባጀት ለመብላት የደቡብ አመራሮችና ፕሮጀክት ላይ ሲሰሩ የነበሩ ሰዎች ያደረጉት ነው። አንደኛ ገርሜሳ ቱንጓሞ በቀድሞ ደቡብ ክልል ጸጥታ ቢሮ ሰራተኛ የነበረ በ2015 ዓ.ም የሞተ

እና አሁን ደቡብ ኢትዮጵያ ክልል ሳውላ የተመደበ ትውልዱ ጨፌ ሲዳማ ውስጥ እዚህ አዋሳ የሆነ ሌላው ደግሞ ሁለተኛ ሸዋ አሰፋ የአማሮ ተወላጅ በቀድሞ ደቡብ ክልል ጸጥታ ቢሮ ባለሙያ የነበረ በ2015 አም ከዚህ ዓለም በሞት የተለየ አሁን በህይወት ያለ ተደርጎ በደቡብ ኢትዮጵያ የተመደበ ራሱ አብሮት የሚሰራ ነው። ይሄ እውነተኛ መረጃ ነው። አሁን የእሱ ሰፈር ነው። ይሄ ሞቶ ነው ያለው፣ ደቡብ ኢትዮጵያ ተመድቦ። የስራ ልምድ፣ የጋብቻ ሁኔታና የህክምና ማስረጃዎች ሰራተኞች በምርጫቸውና በፍላጎታቸው ለመመደብ የሚያስችላቸው ቅድመ ሁኔታዎችና መስፈ

ቶች እንደሆኑ ቢገለጽም አሁንም በመስፈርቱ መሰረት እንዳልታይ አስረድተዋል። ስማቸውን ያልጠቀሱና ከኤች አይ ቪ ጋር እንደሚኖሩ የተናገሩ ሌላ አስተያየት ሰጭም ይህንን ሀሳብ አጠናክረዋል። ማልማትና ኮንስትራክሽን አስራአምስት ዓመት እዛ ሲሰራ የነበረው ባለቤቴ ሞቶ ነው የተቀጠርኩት በጽዳት ከጽዳት ደግሞ ከጤናም አንጻር ቲቪ ምናምን ታምሜ በነበረ ሰዓት ወደ ተላላኪነት ተቀየር። ኤች አይ ፖዘቲቭ ነኝ። ቢሮ ያቀኛል። አንድ ሺ ሶስት መቶ ነው ደሞዜ የተጣራ። ቤት ሁለት ሺ ብር ተከራይቼ ነው የምኖረው። ልጆች አሉ። ኤች አይ ፖዘቲቭ

ልጃለች ገባ እሷን የምንከባከበው እኔ ነኝ። ማንም የሚጠጋ ባህሪዋ ምኗን የማቀው እኔ ነኝ። ይሄንን ቢሮዬ ያውቃል የቅርብ አለቃዬም ያውቃል። ሄጄ ብናገርም ቢሰሙኝም አልቻሉም። የሐኪም ማስረጃ አሉኝ የዛኑ ሰዓት ወረቀት ውስጥ ከትቼ ነው የሐኪም ማስረጃ ከሪፈራል ኦሪጂናል አምጥቼ አያይዤ ከተል ግን እዚህ ላይ አልተገለጸም። በሚደባው ሂደት በተፈጠረው የፍትሐውነት ተበድያለሁ የሚሉት ወይዘሮ ዛፎ ታደሰ ደግሞ ይህንን ብለዋል። የአገልግሎት ዘመኔ 35 ዓመት ዕድሜ 57 አንደኛ ምርጫዬ ሁለተኛ

ምርጫ ሶስተኛ ምርጫ ተዘሎ በአራተኛ ምርጫ እንድመደብ ያደረገኝ ምን እንደሆነ አላወቅኩም። እኔን የሚያህል አገልግሎት ያለው የለም። እኔ አራተኛ ምርጫ ላይ እንድጣል ያደረገኝ ነገር አልገባኝ። ሶስት ዓመት ነው የቀረኝ። እሱን ይዤ ነው የምሄድ። ቤት ነው የማፈር ስልህ ከምንም በላይ ጥቃቱ እኮ ነው ማለት ዝም ብለህ ትጠቃለህ። በክልሉ የረጅም ዓመት የስራ ልምድ እንዳላቸው የሚያስታውሱት የቀድሞ የደቡብ ክልል አርብቶ አደሮች ቢሮ ሰራተኛ ወይዘሮ ዘነበች ለገሰን በእርጅና ዕድሜያቸው ሄደው መስራት ወደማይችሉበት ሩቅ ክልል እንደተመደቡ ጠቅሰው ምሬታቸውን

ገልጿል። 27 ዓመት አገልግዬ በጽዳት ደሞዝ እንዴት ሆኜ ነው ምዕራብ የሚኖር የሙት ልጆች ነው የማሳድገው፣ አራት ልጆች በእጅ ያሉ የሚማሩ በግል እየተሯሯጡ የሚኖሩ በዚች በአንድ ሺህ ብር ነው። ልጆችን እዚህ አርግፌ እንዴት ሆኜ ልሂድ? ከፌደራል መንግስት የተወከሉ የሰራተኞች ምደባ ቴክኒክ ኮሚቴ አባል አቶ ፈለቀ ደምስስ በምደባው ላይ ተቀባይነት ያለው ቅሬታ ያቀረቡ ሰራተኞች ምላሽ ማግኘታቸውን ጠቅሰው በአጣሪ ኮሚቴው የምርመራ ውጤት ላይ

ሰራተኞች ያቀረቡትን ትችት ተከላክሏል። ትዳር አጋርን በተመለከተ እስፔሻሊ ሶስት ክልሎች ላይ በግልጽ በማመልከቻቸው ላይ በግልጽ አስፍረው እኔ ትዳር አጋሬ ያለው እዚህ ጋር ነው እዚህ ጋር ቢሄድ እንደዚህ ብደረግ ብሎ የጠየቁ አካባቢዎች ተመልሶላቸዋል። በርካታ ሰራተኞች ተመልሶላቸዋል። በተለይ ሲዳማን ሳይጨምር ሶስቱ ክልሎች ላይ እንደዚህ አይነት የነበራቸው ሰራተኞች ይህን መልስ ያገኙበት ሁኔታ አለ። እኔ አሁን ባለኝ መረጃ ኦልሞስት ስልሳ ሁለት ሰራተኛ ወደ ደቡብ ኢትዮጵያ በትዳር እና በተለያየ ምክንያት

ምላሽ አግኝተዋል። ማዕከላዊ በዚህ በተዳደርና በንደጥ ላይ የምክንያት አስራ ዘጠኝ ሰራተኛ ምላሽ አግኝተዋል። አሁንም ያው አንዳንድ ክፍተቶች ይኖሩ ይችላል። ያን ክፍተቶች እንዲላይነ ክፍተቶች ካሉ ክልሎች በመነጋገር በመነጋገር ዝውውር ማድረግ ይችላሉ። የሰራተኞች ምደባ አሰራር ላይ የቀረቡለትን ቅሬታዎችን ዶሴ መርምሮም ማስተካከያ ማድረጉን ቢያስታውቅም የቀድሞ የደቡብ ክልል መንግሥት ሰራተኞች ምድሬትና አቤቱታ ግን ዛሬም ቀጥሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ

ሐዋሳም ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል የዓለምን ትኩረት የያዘውን የእስራኤል ሐማስ ጦርነትን የተመለከቱ ዘገባዎች እናሰማቸዋለን። የሐማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱት ድንገተኛ ጥቃት ልጃቸው እንደተገደለባቸው የአሜሪካ ድምፅ ያነጋግራቸው ትውልደ ኢትዮጵያዊ የሆኑ እስራኤላዊ አባት አስታውቀዋል።

ወደ እስራኤል ከገቡ ከሶስት አስርተ ዓመታት በላይ እንዳስቆጠሩ ያስታውሱት ቤተ እስራኤላዊው ከፍተኛ እንደሆነ የገለጹት ይሄ ጥቃት አሁንም እንዳልቆመ ለአሜሪካ ድምፅ ተናግረዋል። አስማሙ አየነው አነጋግሯቸዋል። በእስራኤል ቤርሸባ እንደሚኖሩ የገለጹት አቶ ድባ ልሳቱ የሚኖርበት አካባቢ የአማስ ታጣቂዎች ጥቃት ካደረሱበት በቅርብ ርቀት እንደሆነ ይናገራሉ። ባለፈው ቅዳሜ ጠዋት በደረሰው ጥቃትም የ21 ዓመት ዕድሜ ያለው ወታደር ልጃቸው እንደተገደለባቸውና

በአሁንኑ ወቅትም ሐዘን ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ልጅ ኦር ይባላል። በአማርኛ መብራት ማለት ነው። በዕብራይስጥ ኦር ነው የምንለው። ኦር ዱባለ ሳቱ ይባላል። ያ ሀያ አንድ አመት ልጅ ነው። አራተኛ ነው። ወስ በታች ደግሞ አሉኝ ሶስት፣ በጠቃላይ ሰባት ናቸው። ከካምቦ መጥቶ አሙስ አግኝቶኝ እናቱም ወንድሞቹ ጋራ ቤት አድሮ አረብ መለሳለሁ አለኝ። ምን ወደ ስራ ወጥቼ ባለቤቴ ጋር ሄድኩኝ። አላደውሎ ሳየው ደወልኩለት። ደርሻለሁ አለኝ

እና ሮብ መለሳለሁኝ። ሮብ አልተመለስኩም። ሐሙስ መልሼ እመጣለሁ አለኝ። እሺ ብዬ ያው ሰላምታ ተቀያይረን፣ አላ ቅዳሜ አርብ ለቅዳሜ የሚያነጋ ተኩስ ተከፍቶ ከዛ በውጊያ ነው የወደቀ። ጓደኞቹን አደናለሁ ብሎ ለራሱም ስም አልዳነ። ጓደኞቹም ስም ተመተዋል። የሞቱም አሉ፣ የዳኑም አሉ። አደጋን የደረሰባቸው ልጅ የጥሩ ልጅ ነበር። ብርቱ ሰውን የሚያበረታታ

በአላማው የቆመ ሃይማኖትን ያከበረ እናት አባቱን አክባሪ አካባቢውን ለሁሉ ረዳለሁ የሚል ሁሉን የሚወድ ጠንካራ ልጅ ነበረ። ያ ለሀገር ነው የወደቀ ልጅ ግምን አደርጋለሁ እንደኔ ልጅ ችግር ለደረሰባቸው ወገኖች፣ እያንዳንዱ ወታደር ልጄ ነው፣ እያንዳንዱ ወታደር ሴት ልጅ ልጄ ናት። የወደቀው ወገኔ ነው ሁሉ ያጽናናቸው። ላለው ሌላ የሚጨምረው ነገር የለም። አሁን በአዘን ላይ ነው ያለ ገና አልተቀበረ

ትውልደ ኢትዮጵያ የሆኑት አቶ ድባለ ወደ እስራኤል ከመጡ ሰላሳ ሁለት ዓመት እንደሆናቸው ገልጸው በሀገራቸው ላይ የደረሰው ጥቃት ከፍተኛ መሆኑን ተናግረዋል። አሁንም የሮኬት ጥቃቱና ጦርነቱ እንደቀጠለ ስለመሆን ይናገራሉ። ተኩስ አሉ፣ ግን እንደፊቱ አይደለም አለ። ጦርነቱ አለ። የኞች ማጥቃት ጀምረዋል፣ እያጠቁ ነው ያሉ። ጦርነት ጦርነት ሁኔታ በጊዜ ሁኔታ ይለወጣል፣ እናውቃለን እንደሚሄድ። ሌላው ትውልደ ኢትዮጵያዊ የሆኑት እስራኤላዊው አቶ ማሩ ፀሐይ ሲድሮት በተባለው የእስራኤል ከተማ እንደሚኖሩ ይገልጻሉ።

የመጀመሪያው የሐማስ ማስጠቃት የደረሰው እርሳቸው ባሉበት ከተማ መሆኑን ገልጸው በርካታ የጸጥታ አካላት መገደላቸውንና እርሳቸውንና ቤተሰባቸውን ጨምሮ የከተማ ነዋሪዎች ያለፉትን ቀናት ቤታቸውን ዘግተው ማሳለፋቸው ይናገራሉ። እኔ ስደሮት ነው ያለሁ። ያው እኛም ከቅዳሜ አስክተን ስታውን ድረስ ከቤት ተዘግተን ያለን። የሚወጣ የለም የለፈልፍ የለም። መስኮት ዘግተን በየቤቱን ላይ የገቡ ስለያዙተኝ፣ እንዳትከብቱ ጫጫታ እንዳታረጉ፣ ቴሌቪዥን እንዳታዩ እየተባለ

ዋዛካ ይባላል። ያው ጮኸ፣ ማስጠንቀቂያ ደወል ጮኸ። እኔም ከዛ መጠለያው ቦታ እጅ ገባሁ። እዛ የጎረቤቴም ቤት መጥቶ እዛ ያለው መኪና በሙሉ አምል ነው ያደረገው። አሁን እንዳትወጡ እንዳትገቡ ተብሎ ያው በየስፍራው መውጫ መግቢያም የለም። ከዛ እንደገና ፖሊስ ጣቢያ ፖሊሶች ደውለን አውጡን አልን እና እንደገና ረዳት ሰጥተው ያው መኪና ስለተመጣ መውጫም የለም

አሁን የላሰው ከሌላ ሀገር መጥቶ ከዛ ነው ያን አሁን አሁን እንቅርብ ጊዜ ነው የገባነው ወደዛ ሸሽተን፣ ደህና አለ የተባባሰ ነው የተባባሰ ነው የሄደው፣ ምንም ልዩነት የለውም። አሁን በጣም በጣም ተባብሷል። እዛ እንግዲህ እርሱ የነበሩበት አካባቢ ላይ በጣም ብዙ ትውልድ ኢትዮጵያውያን ቤተሰባውያን ነበራችሁ። ምን ያክል ነበር የነበረው ጉዳት ውስጥ ምን ያክል ነው ምን ያክል ሰው ተጎዳ?

በሶ ባሉት መረጃ እንግዲህ የቁጥሩ ሁኔታ ስንት እንደሆነ ገና አላየ ነው። ወደ ስምንት የሚሆኑት ፖሊሶች መጀመሪያ ከዛ ፖሊስ ጣቢያው ወደ ስምንት የሚሆኑ እነሱ ነው ወደ ያገደሏቸው ወደ እዛ ውስጥ ፖሊስ ጣቢያውን እነሱ ነው የያዙት። ይነዛ ያመዛ ፖሊስ የሆኑ አሉ። እነሱም አንድ ሶስት ያክል ያው እዛው ተገለዋል። ያገዳደሉም ቀላል አይደለም፣ ያው ይዘገንናል።

ለአራተኛ ቀን በቀጠለው የእስራኤልና የሐማስ ውጊያ በሁለቱም ወገኖች በኩል የሞቱ ሰዎች ቁጥር ማሻቀቡን ቀጥሏል። ሐማስ ባለፈው ቅዳሜ ባደረሰው ጥቃት በእስራኤል ወገን የተገደሉ ብዙን ሲቪሊያን የሆኑ ሰዎች ቁጥር 1200 መድረሱን ተነግሯል። የፍልስጤም ባለሥልጣናት በበኩላቸው በጋዛ ዘጠኝ መቶ የሚደርሱ ሰዎች እንደሞቱ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ

አስማማውን ለቀደመው ዘገባ አመሰግናለሁ እስራኤል በጋዛ ሰርጥ ላይ የምታካሄደውን ድብደባ አጠናክራ ቀጥላለች። በሰርጡ አካባቢ የሚኖሩ ቤተሰቦች ለቀው እንዲወጡ ቢደረግም በሐማስ ታግሰው የተወሰዱ ቢያንስ 150 የሚደርሱ እስራኤላውያን ቤተሰቦች ስጋት ከዕለት ወደ ዕለት እያየለ መጥተዋል። ጋዛ ውስጥ ሙሉ ከበባ የተደረገባቸው ከሁለት ሚሊዮን በላይ ፍልስጤማውያንም ቀንና ሌሊት ከባድ መሳሪያ እየወረደባቸው መፈናፈኛ አጥተዋል። በዚህ ሁኔታ ላይ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሸ ቆየት አሰማናለች።

በጋዛ ሰርጥ ዙሪያ ይኖሩ የነበሩ እስራኤላውያን ከአካባቢው እንዲወጡ ቢደረግም ከበባ ውስጥ ካለው ጋዛ ሮኬቶች መተኮሳቸውን ቀጥለዋል። ከእስራኤል በኩል ቀንና ሌሊት ከባድ መሳሪያ በሚወርድበት የጋዛ ሰርጥ ውስጥ የሚኖሩ ከሁለት ሚሊዮን በላይ ፍልስጤማውያንም መውጫ አጥተዋል። በጋዛ ከሚኖሩ ሲቪሊያን ጋርም ቢያንስ አንድ መቶ ሀምሳ የሚሆኑ የእስራኤል ታጋቾች ይገኛሉ።

የታጋች ቤተሰብ አባላት ዘመዶቻቸውን ማዳን አይቻል ይሆናል በሚል በፍራቻ ተውጠዋል። ከነዚህ መካከል ጥቃቱ በተፈጸመ ቀን የእህቱ ልጅ የደረሰችበትን ማወቅ ያልቻለው ስቶላርዝ አዶልፎ አንዱ ሲሆን ታግታ ተወስዳለች ብሎ ያምናል። ይህ ሁኔታ በምን መልኩ እንደሚያበቃ አላውቅም፣ ግን መጨረሻው ለማንም ደስ የሚያሰኝ አይሆንም።

መጨረሻው ማንንም አያስደስትም። በጋዛ ውስጥ የሚገኙ ሰብዓዊ ቡድኖች ቀውሱ በሲቪሎች ላይ እያደረሰ ያለው ተጽዕኖ እየከፋ መሄዱን እያስታወቁ ነው። ቀድሞውንም ከውጭ ዓለም ተገልለው ይኖሩ የነበሩት ሕዝቦች አሁን ደግሞ ከውጭ ያገኙት የነበረው እንደ ኤሌክትሪክ፣ ውሃና ምግብ የመሳሰሉ አቅርቦቶች ተቋርጠውባቸዋል። የእስራኤል ባለስልጣናት ለጋዛ ሰርጥ የኤሌክትሪክ አገልግሎት የሚሰጠውን ብቸኛውን የኃይል ምንጭ ማቋረጣቸውን ትላንት ያመለከቱት

የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ቃል አቀባይ ጂንስ ላሬክ እስራኤል በጋዛ የውሃ አቅርቦት በማቋረጧም ከ610 ሺህ በላይ ሰዎች ላይ ጉዳት ማድረሱን ገልጸዋል። ይህ ቀውስ ገና መጀመሩ ነው ያሉት ላሬክ ያለ መብራት፣ ያለ ሀይልና ያለ ንጹህ ውሃ አቅርቦት የሚያልፍ እያንዳንዱ ሰዓት በሰዎች ጤናና ምላሽ የመስጠት አቅም ላይ ከፍተኛ ስጋት ይፈጥራል ሲሉ አክለዋል።

በሌላ በኩል ከጋዛ የሚተኮሱ ሮኬቶች ከአንድ ሰዓት ከግማሽ ርቆ በሚገኘው ኢየሩሳሌም ላይ ማረፋቸውን ቀጥለዋል። በርካታ እስራኤላውያንም በጥቃቱ ተቆጥተዋል። መንግስታቸው በብዙዎች ዘንድ የተደነቀ የጸጥታ ኃይል ቢኖረውም ሊጠብቃቸው እንዳልቻለም ይናገራሉ። በዚህ በገበያ ስፍራ ያሉ ብዙዎቹ እስራኤላውያን የፍልስጤም ህዝቦችን ተጠያቂ የሚያደርጉ ሲሆን

በግጭቱ ተሳታፊ የሆኑ ሁለቱም ወገኖች በዚህ መጠን ልዩነታቸው ሰፍቶ እንደማያውቅ ይገልጻሉ። ኒር ባራሺ በቅርቡ ለወታደራዊ አገልግሎት ሊሄድ እየተዘጋጀ ያለ እስራኤላዊ ነው። አሁንም እደግመዋለሁ፣ ወይ እኛ ወይ እነሱ። ልንመታቸው መጀመር አለብን። አጠንክረን መምታት አለብን።

ቅዳሜ ዕለት ድንገተኛ ጥቃት የፈጸመው የሐማስ ታጣቂ ቡድን አብዛኛውን የጋዛ ክፍል ያስተዳድራል። ጥቃቱ ከጀመረ ጊዜ አንስቶ በሁለቱም ወገኖች በመቶዎች የሚቆጠሩ ንጹሐን ዜጎች ተገድለዋል፣ በሺዎች የሚቆጠሩ ደግሞ ቆስለዋል። ከጋዛ ሰርጥ ውጭ ዙሪያውን በሚገኙት አካባቢዎች በጥቃቱ የመጀመሪያ ቀን የወደሙ ተቋማት ፍርስራሾች አሁንም በየመንገዱ ይታያሉ። እስራኤል ኃይሏን በማጠናከር ላይ ስትሆን

ጦርነቱ የበለጠ ሊባባስ ይችላል የሚለው ስጋትም እያየለ ነው። በሌላ በኩል የተባበሩት መንግስታት ድርጅት ተቋማት ትላንት ባወጡት መግለጫ የነፍስ አድን እርዳታን መከልከል በዓለም አቀፉ ሰብአዊነት ሕግ ወንጀል መሆኑን በመግለጽ እስራኤል በጋዛ ላይ የጣለችውን ከበባና የአቅርቦቶች መቋረጥ እንድታነሳ ጠይቀዋል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባም በእስራኤልና ሐማስ ግጭት ዙሪያ ያተኩራል። ከደቡብ ሊባኖስ ትናንት ማክሰኞ የተተኮሱ በርካታ ሮኬቶችና ጸረ ታንክ ሚሳይሎች በሰሜን እስራኤል ውስጥ በማረፋቸው ከጋዛ በተጨማሪ ሌላ ሁለተኛ ግንባር እንዳይኖር ስጋት ፈጥረዋል። በጋዛ በእስራኤልና በሐማስ መካከል ያለው ጦርነት ለአራተኛ ቀን በቀጠለበት ሁኔታ

በሁለቱም ወገኖች የሟቾች ቁጥር እየጨመረ ይገኛል። ሊንዳ ግራድስታይን ከኢየሩሳሌም ለቪኦኤ የላከችውን ዘገባ ደረጀ ደስታ ያሰምጠናል። ትናንት ማክሰኞ ከደቡብ ሊባኖስ ወደ ሰሜን እስራኤል 15 ሮኬቶችና ጸረ ታንክ ሚሳይሎች ተተኩሰዋል።

በዚህ የተነሳም የኢራን ደጋፊ የሆነው ሂዝቦላ ጦርነቱን ሊቀላቀል ይችላል የሚል ስጋት ፈጥሯል። ያ ከሆነ ደግሞ እስራኤል በአንድ ጊዜ በሁለት ግንባሮች እንድትዋጋ ያስገድዳታል። የእስራኤል ባለሥልጣናት ግን ለዚህ ተዘጋጅተናል ብለዋል። ሰላማዊ ዜጎች አካባቢውን ለቀው እንዲወጡም መክረዋል።

ሐማስ በርካታ የእስራኤልና የአሜሪካ ጥምር ዜግነት ያላቸውን ጨምሮ 130 የሚያህሉ ታጋቾችን መያዙን በቀጠለበት በአሁኑ ወቅት በእስራኤል የሟቾች ቁጥር ከ900 በላይ ከፍ ብሏል። እስካሁን ከተገደሉት 900 እስራኤላውያን መካከል በመቶዎች የሚቆጠሩት ወጣት ሲቪሎችን ጨምሮ 14 የአሜሪካ ዜጎች ይገኙበታል።

በእስራኤልና በሐማስ መካከል ያለው ጦርነት ለአራተኛ ቀን በቀጠለበት በአሁኑ ወቅት እስራኤል ሁለት የሐማስ ከፍተኛ ባለሥልጣናት መግደሏን ገልጻለች። በጋዛ ባደረገችው ተከታታይ የአየር ጥቃትም ከስምንት መቶ በላይ ፍልስጤማውያን ተገድለዋል።

እስራኤል ጋዛ ላይ ከባድ የቦምብ ድብደባ ስትፈጽም በድብደባው የሟቾች ቁጥር እያሻቀበ መምጣቱ ቀጥሏል። የእስራኤል ጦር ቤታቸውን ለቀው እንዲወጡ ካስጠነቀቃቸው በኋላ ከ300 ሺህ በላይ የሚሆኑት ፍልስጤማውያን የተባበሩት መንግሥታት ወደሚያስተዳድራቸው ትምህርት ቤቶች ተጠልለዋል። ትርምስ ውስጥ የገቡት የጋዛ መንገዶች በሙሉ ወድመዋል። በእስራኤሉ የአየር ድብደባ ወንድማቸውን ያጡት የጋዛዋ ነዋሪ ሳማህ አቦ ላቲፋ እንዲህ ይላሉ።

ከሞት ለማምለጥ ከአባሳን አካባቢ ተሰደድን። እላያችን from death. ላያችን ላይ ያለማቋረጥ የአየር ድብደባ ይወርድብን ነበር። ወደ ካን ዩኒስ እንድንመጣ ነገሩን። ወደዚያ የመጣ ነው ግን ሞትን ለማግኘት ነው። ቤታችን ብንቀመጥ እንሞታለን፣ ወደ ጎዳናዎች ብንወጣ እንሞታለን። ወይኔ የተወዳጁ ወንድሜ ከአንድ ቦታ ወደ ሌላ ቦታ ተሰደደ። የምወድህ ወንድሜ ሆይ ነፍስህ በሰላም ትረፍ።

የእስራኤል መከላከያ ሚኒስትር እስራኤል በጋዛ ላይ እሳቸው ሁሉን አቀፍ ጥቃት ብለው በጠሩት መሰረት እየተንቀሳቀሰች እንደሆነ ተናግረው ሐማስንም ጨርሶ ለማጥፋት ቃል ገብተዋል። እስራኤል ውሃና ኤሌክትሪክን አቋርጣለች። የጋዛ የጤና ባለሥልጣናት በዚህ የተነሳ ሊመጣ የሚችለውን ሰብአዊ ቀውስ በመግለጽ አስጠንቅቀዋል። እስራኤል ከ300 ሺህ በላይ ተጠባባቂ ጦሯን ለክተት ጠርታለች።

በዚህ የተነሳም በምድር ላይ ለምታካሄደው ወረራ እየተዘጋጀች ይመስላል ሲሉ የቀድሞ ወታደራዊ መረጃ ባለሥልጣን ዮሲ ኩፐር ዋስር ይናገራሉ። ለዚህ ዓላማ ብዙ ኃይሎችን አንቀሳቅሰናል። ያንን ለማድረግ የሚያስችለውን ለማሟላትና አስፈላጊው ደረጃ ላይ ለማድረስም ሁሉም በዝግጅት ላይ ይገኛል። ያ ይሆናል አይሆንም፣ መቼስ ነው የሚሆነው? እኔ ራሴ አላውቀውም።

ማንም አያውቅም። ግን ሁሉም ሰው ዝግጁ መሆኑን ማወቁ በጣም አስፈላጊ ነገር ነው። እስራኤል እስካሁን ባለፈው ቅዳሜ ለጥቃት ወደ እስራኤል ዘልቀው የገቡ አንድ ሺህ አምስት መቶ የሐማስ ታጣቂዎችን ገድላለች። ኩፐር ዋሰር ከሐማሱ የእስራኤል ጥቃት ጀርባ ኢራን አለችበት ብለው ያምናሉ። በኢራን የሚመራው ቡድን በእስራኤል ላይ ዘመቻ ለማድረግ ወሰነም ለምን?

ትልቅ ጥያቄ ነው። እኔ ብዙ ነገሮች ጥምር መሆኑ የሚሰማኝ በመጀመሪያ ደረጃ ከሁሉም በላይ ኢራንና ወኪሎቿ መካከለኛው ምስራቅ ውስጥ በጣም ጠንካራ አካል ሆኖ ለመውጣት በማሰብ ይህን ሲያደርጉ በመንገዳቸው ምንም አይነት ትክክለኛ ተቃውሞ እንደማይገጥማቸው የተሰማቸው ስሜት ነው። የእስራኤል ባለስልጣናት ውጊያው ለበርካታ ሳምንታት ይቀጥላል ብለው እንደሚጠብቁ ተናግረዋል።

ደረጀ ደስታን አመሰግናለሁ። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በትናንትናው ዕለት ባሰሙት ንግግር የሐማስ ታጣቂዎች በእስራኤል ላይ የሰነዘሩትን ድንገተኛ ማጥቃት ተከትለው በተፋፋመው ውጊያ ከእስራኤል ጎን እንደሚቆሙና እስራኤልን እንደሚደግፉ ገልጸዋል። ባለፈው ሳምንት መገባደጃ ላይ በእስራኤል ወገን እስካሁን የታወቁት 14 አሜሪካውያንን ጨምሮ ከ1 ሺህ በላይ ሰዎች እንደተገደሉ ታውቋል።

በዚህም ከፍተኛ ውጥረት ውስጥ የገባው የመካከለኛው ምስራቅ ሁኔታ ለማርገብ የዩናይትድ ስቴትስ ምክር ቤት አስቸኳይ እርምጃ እንዲወስድ ጠይቃለሁ ብለዋል ባይደን ጉዳዩን በቅርበት እንደሚከታተሉት ተንታኞች አስተያየት በሐማስ ታጣቂ ኃይሎች ታግተው የተወሰዱ አሜሪካውያን መኖራቸውም የጦርነቱን ይዘታ ይበልጥ አወሳስቦታል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው አጠናቅሮታል።

ፕሬዚዳንት ጆ ባይደን ሐማስ ባለፈው ሳምንት መገባደጃ እስራኤል ላይ የሰነዘረውን ድንገተኛ ጥቃት እና ያደረሰውን ድንጋጤ ለመግለጽ ብዙ ቃላት አላባከኑም። ይህ ሰይጣናዊ ክፉ ድርጊት ነው።

እስራኤል ውስጥ ከአንድ ሺህ በላይ ንጹሐን ዜጎች ተጨፍጭፈዋል። መገደል ብቻ ሳይሆን ጭፍጨፋን የተፈጸመባቸው። ከነኚህ መካከል ቢያንስ 14 አሜሪካውያን ይገኙበታል። ልጆቻቸውን ለመከላከል ሲሉ በአካላቸው ለመከለል የሚሞክሩ ወላጆች በግፍ ተገድለዋል። ጨቅላ ሕጻናትና ቤተሰቦች እንዳሉ የተገደሉባቸውን መስማት በእጅጉ አንጀት ያቆስላል። እናም እስራኤል በምትወስደው የመልሰው ማጥቃት እርምጃ ላይ የዋሽንግተንን አቋም አብራርተዋል።

ከእስራኤል ጎን እንቆማለን። እናም እስራኤል ዜጎቿን ለመንከባከብ ራሷን ለመከላከልና ለደረሰባት ጥቃት ምላሽ ለመስጠት የሚያስፈልጋት ሁሉ ያላት መሆኑን እናረጋግጣለን። ለሽብርተኝነት ምንም አይነት ተቀባይነት ያለው ምክንያት የለም። አንዳችም በምክንያትነት ሊቀርብ የሚችል አይኖርም።

ለዚህም ዩናይትድ ስቴትስ ቀንና ሌሊት በማናቸውም የአየር ሁኔታዎች ውስጥ መስራት የሚችል ልዩ የባህር ኃይል ወደ ክልሉ ልካለች። አዲስ የምክር ቤት አፈ ጉባኤ እንደተመረጠም ለወሳኝ አጋሮቻችን የብሔራዊ ደህንነቶች መስፈርት ማሟያ የገንዘብ ድጋፍ ለማድረግ ምክር ቤቱ አስቸኳይ እርምጃ እንዲወስድ እጠይቃለሁ ብለዋል። ተንታኞች የደረሰው እልቂት በዋይት ሀውስ በአደጋው ለእስራኤል ይበልጥ ተቆርቋሪነትን የቀሰቀሰ

There may be Americans captured by a terrorist group, and that's got to be a priority of any American president. And the second issue is coming to terms with the deaths of Americans in a terrorist attack in Israel.

በአሸባሪው ቡድን የተያዙ አሜሪካውያን ሊኖሩ ይችላሉ ያ ደግሞ ማንኛውም የአሜሪካ ፕሬዚደንት ቅድሚያ የሚሰጠው እርምጃ መሆኑ አለበት ሁለተኛው ጉዳይ ደግሞ እስራኤል ውስጥ በተፈጸመው የሽብር ጥቃት አሜሪካውያን የመገደላቸውን እውነታ መቀበል ነው በዚያ ላይ እጅግ ውስብስብ በሆነው የአካባቢው አጠቃላይ ሁኔታ እስራኤልና ሐማስን የያዘ ብቻ ሳይሆን የሂዝቦላና የኢራንም ተሳትፎ ሊኖርበት ጭምር የመቻሉ እድል አለ ስለሆነም ባይደን የሚወሰዱትን እርምጃዎች ለመወሰን ከነኝ ሁሉ ነገሮች ጋር ነው ትግል የያዙት

And nobody wants to see innocent life taken, um, and there, as I said, there's been too much of it. One of the great things about our relationship with Israel is that we're two vibrant democracies, and.

ማንም ቢሆን የንጹሐን ህይወት ሲቀጠፍ ማየት አይፈልግም። እናም እንዳልኩት እዚህ ውስጥ በጣም በርካታ ጉዳዮች ናቸው አሉት። ከእስራኤል ጋር ባለን ግንኙነት አንዱ ትልቁ ነገር ዲሞክራሲያዊ መንግስታት መሆናችንንና የንጹሐን ህይወትና የህግ የበላይነትን መጠበቅን በመሳሰሉ ጉዳዮች ላይ የምናመን መሆናችን ነው። በመሆኑም የንጹሐንን ህይወት መጠበቅና የህግ የበላይነትን ማረጋገጥ ብቻ ሳይሆን የጦርነት ጊዜ ህግጋትንም ጭምር እንደምናከብር ለዓለም በምናሳይበት ወቅት ሁለቱ

አገሮቻችን በጋራ ጠንካራ ይሆናሉ። የዩናይትድ ስቴትስ ተቀናቃኞችም በአንጻሩ ፈጥነው መተቸታቸው አልቀረም።

እንዳለመታደል ሆኖ በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ሁኔታ እየተባባሰ መሄዱን መገንዘብ ይቻላል። ብዙዎቹ ሊስማሙ እንደሚችሉት ይሄ ዩናይትድ ስቴትስ ለችግሩ መፍትሄ የሚሆነውን ጉዳይ በሙሉ በብቸኝነት ለመያዝ የሞከረችበት መካከለኛው ምስራቅን አስመልክቶ የምትከተለው ፖሊሲ ውድቀት ግልጽ ማሳያ ነው። የሚያሳዝነው ግን ከሁለቱም ወገኖች ዘንድ ተቀባይነት ሊያገኙ የሚችሉ አስማሚ መንገዶችን መፈለግ ግድ አልሰጣትም።

እስራኤል ውስጥ ያለው ሁኔታ ታዲያ ዋሽንግተን የትም ካሉ ስጋቶችና ሌሎች ሁኔታዎች ላይ ዓይኗን እንድትነቀል የሚያደርግ አይደለም፣ ይላሉ ኪርቢ ንግ ንግ

ዩናይትድ ስቴትስ ትዘነጋለች ብሎ የሚያስብ ማንኛውም ሀገር ግምቱን መልሶ ቢያጤን ይሻለዋል። ግዙፍ ኃያልና ኢኮኖሚያዊ ብቃት ያለን ሀገር ነን። እንደ እውነቱ ከሆነ ኢኮኖሚያችን በአሁኑ ወቅት በሚያስደንቅ ጠንካራ ይዞታ ላይ ይገኛል። የብሔራዊ ደህንነት ጥቅሞቻችንና በዓለም ዙሪያ በየትኛውም ስፍራ ላይ ያሉ አጋሮቻችንና ተባባሪዎቻችንን ጥቅሞችን ማስጠበቅ እንችላለን። አልያም ባይደን ከእስራኤል እንርቃለን አላሉም።

አሉላን ለቀደመው ዘገባ አመሰግናለሁ። የእስራኤልና የሐማስ ውጊያ የዓለም አቀፍ ትኩረትን ስቧል። በድንገተኛው የሐማስ ጥቃት የተጀመረው ውጊያ በእስራኤልና በጋዛ ላይ ካለው ቀጥተኛ ጉዳት ባለፈ በዓለም ፖለቲካና ኢኮኖሚ ላይ ጉልህ ሁለንተናዊ ተጽዕኖ ሊያስከትል እንደሚችል ለአሜሪካ ድምፅ አስተያየታቸውን የሰጡት የፖለቲካ ተንታኙ ዶክተር ሄኖክ ጌታቸው ተናግረዋል። ተንታኙ ዩናይትድ ስቴትስም በአካባቢው ላይ የምትከተለውን ፖሊሲ እንድታጤን ሊያደርጋት እንደሚችል ጠቁመዋል።

በሌላ በኩል በእስራኤልና በሐማስ ታጣቂ ቡድን መካከል የሚካሄደው ጦርነት አስቸኳይ ልባት ካልተገኘለት አስከፊ መዘዝ እንደሚኖረው አስተያየታቸውን የጠየቅናቸው ሶስት የአዲስ አበባ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል።

የጋዛ ሰርጥን የሚያስተዳድረው ሐማስ ቅዳሜ መስከረም 26 ማለዳ ላይ በእስራኤል የፈጸመውን ድንገተኛ ጥቃት ተከትሎ በእስራኤልና በሐማስ መካከል የሚደረገው ውጊያ የብዙዎችን ሕይወት እየቀጠፈ ቀጥሏል። የሟቾቹ ቁጥር እያሻቀበ ሲሆን ቢያንስ እስራኤል ውስጥ 900 ሰዎች ሲገደሉ ጥቃቱን ተከትሎ ጦርነት ያወጀችው እስራኤል በጋዛ እየወሰደች ባለችው ወታደራዊ እርምጃ ደግሞ ከ700 ያላነሱ ሰዎች መገደላቸው ታውቋል። ውጊያው በእስራኤልና በጋዛ ላይ ካለው ቀጥተኛ ተጽዕኖ

አሳለፈ በዓለም ፖለቲካና ኢኮኖሚ ላይ ጉልህ አሉታዊ ተጽዕኖ ሊያስከትል እንደሚችል አስተያየታቸውን የሰጡን የፖለቲካ ተንታኝ ዶክተር ሄኖክ ጌታቸው ዩናይትድ ስቴትስም የምትከተለውን ፖሊሲ እንድታጤን ሊያደርጋት ይችላል ብለዋል። በአብዛኛው በዛ አካባቢ ባሉ የመካከለኛው ምስራቅና ደቡብ እስያና ደቡብ ምስራቅ እስያም አካባቢ ባሉ የሙስሊም ማህበረሰብ በሚበዛበት አካባቢ ላይ አሁን እየታየ

የድጋፍ ሰላማዊ ሰልፎች በመውጣት ላይ ይገኛሉ። እነዛ ሙስሊም ማጆሪቲ ባሉባቸው ሀገሮች ደግሞ የውስጥ የፖለቲካ ሁኔታ ላይ የራስ የሆነ አሉታዊ ተጽዕኖ ያሳድራል የሚል እምነት አለ። ከነዳጅ ጋር በተያያዘ እንደምታየው የሰርጡ የብዙ የኢኮኖሚ እንቅስቃሴ ያለበት አካባቢ ነው። ከቀይ ባህር ጀምሮ በዛ አካባቢ ያሉት እንቅስቃሴዎች ስራ የራስ የሆነ አሉታዊ ተጽዕኖ ያሳድራል

ምናልባት የነዳጅ ምርትን እንቅስቃሴና የምርት መጠን ላይ የራሲ የሆነ የሴኩሪቲ ኢምፕሊኬሽን ስላለው ተጽዕኖ ያሳድራል የሚል በተጨማሪም ደግሞ አሜሪካ እስካሁን ስትከተለ የነበረው በአካባቢው ሪትሪት እያደረገች ነበረ። ደቡብ ምስራቅ የመመልከት ፖሊሲዋን ምናልባት ዳግም እንድታጤን ሊያስገድድ ይችላል የሚል ከነሳቢ አለኝ። ትኩረቷን የስትራቴጂክ ፖሊሲዋን ከመካከለኛው ምስራቅ

ፒቮቲንግ ቱ ዘ ሳውዝ ኢስት የሚባል ፖሊሲ አሏት። የቻይና ተጽዕኖ መጨመር ጋር ተያይዞ የስትራቴጂክ ፖሊሲዋን በመካከለኛው ምስራቅ ላይ የነበራትን ትኩረት በመቀነስ ወደ ደቡብ ምስራቅ እስያ የማተኮር እንቅስቃሴ ነበር። ምናልባት ያንን ነገር እንደ አዲስ ትኩረት የመስጠት ፕላስ ደግሞ የዩክሬንና የራሽያ ጦርነት አሁን እየታያለው እንደዛም ትርጉም እንትን ትኩረት ላይሰጥ ይችላል።

የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ሰኞ ማታ በሰጡት መግለጫ ከቅዳሜው ድንገተኛ ጥቃት ጀምሮ በእስራኤል ግዛት ውስጥ ሆነው እየተዋጉ የሚገኙ የሐማስ ተዋጊዎች መኖራቸውን አረጋግጠዋል። አገራቸው በአስርት ዓመታት ውስጥ በግዛቷ እየተፈጸመባት ለተባለው ከባዱ ጥቃት የከፋ አጸፋዊ ምላሽ እንደምትሰጥም የተናገሩት ኔታንያሁ እስካሁን በጋዛ የተወሰደው የአጸፋ እርምጃ ገና ጅምር ነው ብለዋል። ሐማስ በበኩሉ እስራኤል ሰላማዊ ሰዎችን ሳታስጠነቅቅ በ

ጥቃቷ ከቀጠለች ከእስራኤል አግቶ የወሰዳቸውን ከአንድ መቶ በላይ ሰዎች እንደሚገድላቸው ዝቷል። በሁለቱም አካላት በኩል እየታዩ ያሉት እነዚህ ሁኔታዎች ከውጭ ኃይሎች ተሳትፎ ጋር ተዳምረው ግጭቱን እየተራዘመና የተወሳሰበ ሊያደርጉት እንደሚችሉ የፖለቲካ ተንታኙ ዶክተር ሄኖክ ጌታቸው ይገልጻሉ። ምናልባት ከታሰበው በላይም ግጭቱ እንደ ራሽያና እንደ ዩክሬን እንደሚታየው ሊራዘም ይችላል። እርግጥ እንደዚህ የሚራዘመው የተለያዩ ምክንያቶች ሲሟሉ ነው።

በሂዝቦላም በሊባኖስም ያለው ሁኔታ ተጎትቶ ሊገባ ይችላል። በመካከለኛው ምስራቅ ላይ ያለው መንግስታትም ከማህበረሰቡ ጋር ጫናም ሊገጥማቸው ይችላል። በተለይ እነዚህ ሙስልምና ተከታዮች የሚበዙባቸው ሀገሮች ኢራንም ያለው ማዕቀብ እንዳለ ሆነው ድጋፋን የሚተከተል ከሆነ እና እነዚህ እና መሰል ምክንያቶች ተጨማምረው ነገሩን ውስብስብ ሊያደረጉ ይችላል የሚል እምነት አለን።

የእስራኤልና ሐማስ ውጊያ አሁን ላይ መላው ዓለም ጆሮውን የሰጠው ጉዳይ ሆኗል። ውጊያውን በተመለከተ አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎችም አስቸኳይ ልባት ካልተገኘ አስከፊ መዘዝ እንደሚኖረው ስጋታቸውን ገልጸዋል። ሸርሜስ ሰለሙን እባላለሁ። ያው የተፈጠረው በጣም በድንገት የሆነ ነው። በዛ ላይ ደግሞ የሐማስ ቅስፈት የሆነ እርምጃ በጣም ለንጹሐን እልቂት ነው የሆነው። በዛ ላይ የእስራኤልም ምላሽ ሁሉም ተጎጂ ነው ያለው

እና አለማችን በዚህ ሰዓት ላይ በጣም በብዙ ጦርነቶች እየተወቀች ነው። በዩክሬን እና ራሽያ አለ፣ አሁን ደግሞ የሐማስና የፍልስጤም እና የእስራኤል አለ። እንዲህ በሚሆንበት ሰዓት ላይ ንጹሐን ተጎጂዎች ነው የሚሆኑት። ስፔሻሊ አለም ላይ አሁን የንጹሐን ዋጋ በጣም እየወረደ ነው ያለው በእኛ በሀገራችን እያየነው ያለው ነገር ስለሆነ ማለት ነው ኢትዮጵያውያንም ሆነ ከኢትዮጵያ ዜግነት ውጭ ያሉ ሰዎች በዚህ ጦርነት ላይ ተጎጂ ነው የሚሆኑት።

በዚህ የጦርነት ኢንፍሌንሽን በዚህ ሁለት ቀናት እንኳን የነዳጅን ተጽዕኖ እያየነው ነው ነው በዚህ አይነት ደግሞ እየቆየ ሲሄድ በትንንሽ ሀገሮት ላይ ሆነ በአውሮፓ ላይ የኑሮ መናሩንም የህይወት መጥፋትንም ያስከትላል። ከባድ ነው የሚሆነው ከዚህ በኋላ ያለው ነገር። ስለዚህ የዓለም ህብረተሰብ ማወቅ ያለበት በጦርነት ምንም የሚገኝ ነገር የለም። እኛም በሀገራችን ላይ እያየነው ነው። በዚህ እኔ እንደ መፍትሄ የምለው ከጦርነቱ የሚቆምበት መንገድ ተፈጥሮ

በውይይትም በድርድርም ቢሆን በጣም ቶሎ ሶሉሽን መገኘት አለበት። ዮናስ ባላለሁ ዮናስ ፋንታ ዜናውን እንደሰማሁት ትንሽ አስደንጋጭ ነበረ። ምክንያቱም ኦልሬዲ የራሽያና የዩክሬን ጦርነት ባልረገበበት ሁኔታ አሁን ሀማስና እስራኤል ወደ ሌላ ግጭት መግባታቸው

እንዳጠቃላይ ዓለም አቀፍ ሁኔታው ላይ ላለው ሰላም ስጋት ይፈጥራል እና ከችግር ወደ ችግር ዓለምን ያስገባታል ብዬ አስባለሁ። ብዙ ሲቪሊያን ናቸው በሁለቱም ወገኖች የሞቱት የሞቱ ያሉት እንግዲህ ዓለም መንግስታትም ቶሎ አድርገው ወደ ስምምነት ቢመልሷቸው አሪፍ ነው። እኔ ታምራት ደሆነ ይባላለሁ። በተለይ የኢትዮጵያውያን እዛ ያሉት መንግስት በጣም ጥብቅ አድርጎ መከታተል አለበት

በዚያ ጦርነት ፎቅ በሁኔታ እንዳይጠፉ ወገኖቻችን በጣም ክትትል እንዲያደረግ ኃላፊነትን ማውጣት አለበት ብዬ አስባለሁ።

በግጭቱ በኢትዮጵያውያን እና ቤተ እስራኤላውያን ላይ ስለደረሰው ጉዳት እስካሁን እየታወቀ ነገር እንደሌለ በእስራኤል የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ተስፋ ይታይህ ለአሜሪካ ድምጽ ትናንት መናገራቸው ይታወሳል። ለእስራኤልና ፍልስጤም ቀውስ ዘላቂ እልባት ሊያመጣ የሚችለው የሁለት ሀገራት መፍትሄ ሀሳብ መሆኑን የሚያምኑት የፖለቲካ ተንታኙ ዶክተር ኖ ጌታቸው ነገር ግን ከድንበር ጋር በተያያዘ በሁለቱ መካከል ያለው የማይታረቅ አቋምና የውጭ ኃይሎች ጫና ይህን አማ

ራጭ ከባድ እንዳደረጉት ተናግረዋል። ቅዳሜ ዕለት ከተጀመረው ግጭት በኋላ ኢራንና በሀገሪቱ የሚደገፈው የሊባኖሱ ሂዝቦላ ሐማስን እንደሚደግፉ በይፋ ሲገልጹ ሂዝቦላ እሁድ ዕለት በእስራኤል ላይ የሚሳይል ጥቃት መፈጸሙና እስራኤል አጸፋዊ እርምጃዎችን መውሰዷ ይታወቃል። በትናንትናው ዕለትም እስራኤል በወሰደችው እርምጃ ቢያንስ ሶስት የሂዝቦላ ታጣቂዎች መገደላቸውንና ይህም ተከትሎ ሂዝቦላም ወደ እስራኤል ሮኬቶችን ማስወንጨፉን የሮይተርስ ዘገባ ያመለክታል።

በርካታ የምዕራባውያን መንግስታት ደግሞ ለእስራኤል ያላቸውን ድጋፍ በመግለጽ ላይ ሲሆኑ ከእነዚህም መካከል የሆኑት ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጣሊያን እና ጀርመን ከእስራኤል ጎን እንደሚቆሙ በጋራ ባወጡት መግለጫ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችንን ነው።

ዝግጅቶቻችን ከመደበኞቹ የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በዌብሳይታችን ላይ እንዲሁም ደግሞ በፌስቡክ አት ቪኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ በነገራችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ሌሎች ዘገባዎችና ዝግጅቶችንን ማግኘት ስለሚችሉ መጎብኘት አትዘንጉ አሁን ላይ አጭር መልእክት ሰምተን እንመለስ ጊዜ

የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ።

የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የአሜሪካ ድምፅ መስከረም 30 2016 ዓ ም ስርጭት በዚህ ተጠናቀዋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኛ መሸችው ብርሃን ይሉናት ከመላይ ስቱዲዮ ባለሙያዎችና ከ በኢትዮጵያ እንዲሁም በተለያዩ ቦታዎች ካሉ ዘጋቢዎቻችን ጋር በመሆን በዚህ እሰናበታችኋለሁ። የቸር ምሽት ይሁንላችሁ። መልካም ምሽቱ።

Gidi <laughs>